ኢዜማ በመግለጫው ፓርቲው በምርጫው ብዙ ውጣ ውረዶችን ማለፉንና በሂደት ያጋጠሙ ከ460 በላይ ችግሮች በማስረጃ አስደግፈው ለምርጫ ቦርድ አቅርቦ ዳኝነት እየተጠባበቀ እንደሆነ ገልጿል። በድርጅቱ ዋና ጸሐፊ አቶ አበባ አካሉ ከተነበበ የጽሑፍ መግለጫ የሚከተለው ይገኝበታል። አንደኛ፣ ሰኔ 14 ቀን 2013 ደረገው የስድስተኛው አገር አቀፍ ምርጫ የመጨረሻ ውጤት እስከሚገለጽ የምንጠብቅ ሲሆን ቅድመ ምርጫና በምርጫ ወቅት ኢዜማ በተወዳደረባቸው በርካታ የምርጫ ክልሎች ያጋጠሙትንና በየሰዓቱ ለምርጫ ቦርድ ያሳውቅናቸውን በርካታ ተግዳሮቶችን በአጽንኦት ተመልክቶ ውሳኔ የማይሰጥባቸው ከሆነ ጉዳዩን ወደ ፍትህ አካላት ይዘን የምንሄድበትን ሁኔታ ቀድመን ለህዝብ የምናሳውቅ ይሆናል። ሁለተኛ፣ ኢዜማ የምርጫ 2013 አጠቃላይ የፓርቲውን የምርጫ እንቅስቃሴ የሚያስተባብር የምርጫ ስትራቴጂክ ማኔጅመንት ኮሚቴ ከአመት በፊት አዋቅሮ ሲንቀሳቀስ እንደነበር ይታወቃል። ይህ ኮሚቴ አጠቃላይ የምርጫውን ሂደት በተመለከተ በሚያዘጋጀው የግምገማ አጠቃላይ ሪፖርት በድርጅት በኩል በብሔራዊ ስራ አስፈጻሚ ኮሚቴ በተቋቋመ ቡድንና ከፓርቲ ውጭ በተመረጡ ገለልተኛ አካላት ከሚቀርበው ግምገማ ተነስተን አጠቃላይ ሁኔታውን ለኢትዮጵያ ሕዝብ እናሳውቃለን። ዳኝነት ከምርጫ ቦርድ እንጠብቃለን፣ ዝርዝር ችግሮች ደግሞ በጥናት ለይተን ይፋዊ አቋም እንወስዳለን ካላችሁ የዛሬ ጋዜጣዊ መግለጫ ዓላማ ምንድን ነው ተብሎ ለቀረበ ጥያቄ የኢዜማ ሊቀመንበር አቶ የሸዋስ አሰፋ ተከታይን ብለዋል። የመግለጫው ዓላማ ኢዜማ ምንም አይነት ውጤት ያምጣ ዘመን ተሻጋሪ ፓርቲ መሆኑን መግለጽ የጀመራቸው ለሀገር አንድነት፣ ለህዝብ ሰላም የጀመራቸው እንቅስቃሴዎች መቀጠል ያለባቸው መሆናቸውንና ፓርቲው በመዋቅሩ በየወረዳው ለዚህ ለሕዝብ ሰላም ለሀገር አንድነት ለዲሞክራሲያዊ ስርዓት መሰረት መጣል የሚያደርጋቸውን እንቅስቃሴዎች እንዲቀጥል ከምርጫ መንግስትም እንዲቀጥል በዋናነት ለአመራሩ ለመዋቅሩ ለደጋፊው በአጠቃላይ ለኢትዮጵያ ህዝብ መግለጽ ነው። የኦሮሚያ ሙሉ ድምፅ በብቸኝነት የተቆጣጠረው ገዢው ፓርቲ በኢዜማ ላይ ብዙ ጫናዎች መፈጸሙን የገለጹት የፓርቲው ምክትል መሪ አቶ አንዱዓለም አራጌ ተከታዩን አክለዋል። ከምርጫው ጋር ተያይዞ እኛ ባስቀመጥ ነው መሰረት ይሄ አብዛኛውና ዋናው የምርጫው ክፍል ምን ይመስል እንደነበር በተደጋጋሚ ገልጸናል፣ በተደጋጋሚ ጮሆናል። አንድ ማሳያ ደጋግሜ የማነሳው ኦሮሚያ ነው። ታግቶ ምርጫ የተካሄደበት አካባቢ ነው። ስለዚህ ሂደቱ አጠቃላይ በእኛ መስፈርት መሰረት ሂደቱን የማያሟላ ነው። ያሰብነውን ደግሞ በተለይ የተሻለ ዲሞክራሲን ለማዋለድ እያልን ደጋግመን የምንናገረው የከበረ ቃል እሱን በሚመጥን ሁኔታ የተከናወነ ሂደት አይደለም። ይሄ ለማንም ግልጽ መሆን አለበት። በኋላ በአማራ ክልልም በከፍተኛ መከራ ውስጥ ነው አባሎቻችን ያለፉት። እኛ እዚህ ከተማው ስላለን የተሻለ ደህንነት አለን ብለን እናስባለን ጥይት እየተተኮሰባቸው ባለፈው፣ ለእናንተ አሳይቻለሁ። አባሎቻችን ታፍነው ጫካ ውስጥ ያደሩበትን ሁኔታ የታፈኑበትን ፕላስተር ሁሉ አምጥቼ ለሚዲያ አሳይቻለሁ። በእንደዚህ አይነት ሂደት ውስጥ ነው አባላችንን መስዋዕት አድርገናል። ደብረ ዘይት ላይ ከዛ በኋላ ደብረ ዘይት ላይ ምርጫ በቅጡ ማድረግ አልቻልንም። አዳማ ላይ ማድረግ አልቻልንም። አጠቃላይ ሂደቱ በጣም የከፋ ነበር። ይህንን በድፍረት መናገር ያስፈልጋል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ Abba Bam.